ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል ይህ የዓለም የአካባቢ ለውጥ ሁኔታ አንዳንዴ የሌሎች ሰዎች አድርገን የምናስብበት ሁኔታ ይኖራል። አንድ ዓለም ነው ያለን። እኛ የተገናኘን ሰዎች የሰማችሁት ዓለም ነው። ተሻለን ነው ማህበራዊ መገናኛዎችን በመጠቀም ግብርናን፣ የአካባቢ ጥበቃን የሚመለከቱ ጉዳዮችን ለተከታዮቹ ያጋራል። ልምዶቹንም እንዲሁ ያቀብላል። ከሥራው ጋር በተገናኘ ዛሬ ምሽት እንግዳችን ነው። ቆየት ብለን ረዘም ያለውን ዝግጅት እናስደምጣችኋለን። ይህንንና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታም ዝዩ ምራለው፣ ኤልያስ አስማሪ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁን እንድትቆዩ እንጋብዛለን። ወደ ቀዳሚው ዝግጅት እንሻገር። ዓለም መሪዎች ዓለምን እየናጠ ስለሚገኘው የአየር ንብረት ለውጥና አካባቢያዊ ሁኔታ መናወጥ እየተወያዩ በሚገኙበት በአሁኑ ሰዓት በአቅማቸው ግብርናና የአካባቢ ጥበቃን ከሚደግፉ ወጣቶች መካከል አንዱን ልናስተዋውቃችሁ ወደናል። አለምነህ ተሻለ ይባላል። ነዋሪነቱን በደቡብ ኢትዮጵያ ያደረገ ወጣት የግብርናና የአካባቢ ጥበቃ ባለሙያ ነው። የቤተሰብ ግብርና በተሰኘው መርሃ ግብሩ በየዓመቱ አንድ ሺ ያክል ቤተሰቦችን ዘመናዊ ግብርናን እንዲሁም ከተፈጥሮ ጋር የተስማማ አኗኗር ብልሃትን ለማስተማር አቅዷል። ይህን ለማሳካት ካነገባቸው መሳሪያዎች መካከል አንዱ ደግሞ ማህበራዊ መገናኛዎች ናቸው። ይህን ጥረቱን በተመለከተ እንዲሁም በሌሎች ጉዳዮች ላይ አጠር ያለ ቆይታ አድርገናል። በመቀጠል ይሰማል። እኔ ስሜ አለምነህ ተሻለ እባላለሁ። ዋተር ሶርስ ኤንድ ኢንቫይሮንመንታል ኢንጂነሪንግ ከአርማ ዩኒቨርሲቲ የመጀመሪያ ድግሪ አለኝ። ከዛ በመቀጠል በጊቢ ሶስት ሃይድሮኤሌክትሪክ ፓወር እና በአባይ ከሶስት አመት ያላነሰ ጊዜ እዛ አሳለፍኩኝ። ከዛ በመቀጠል ቀጥታ አሁን የቤተሰብ ግብርና ቤዝ ፎር ፋሚሊ አግሪካልቸር ወደተባለው ኢኒሽቲቭ እስክመጣ ድረስ ያለፉት ሰባት ዓመታት በዚህ ፕሮጀክት ላይ ነው የቆየሁት። በጣም አመሰግናለሁ። አለምነት፣ የቤተሰብ ግብርና መርሃ ግብር ወይም እንቅስቃሴ መቼ ነበረ የተጀመረው? እንዲጀመርስ ምክንያት የሆነው ጉዳይ ምን ነበረ? የቤተሰብ ግብርና የሚለውን እንቅስቃሴ ከመጀመሪያችን በፊት ሆሳና አካባቢ በሐድያ ዞን ወጩ ምርት ወይም የእንሰት ምርት በደንብ ይመረት ነበርና እሱን የቆጮን በቀላሉ 180 ኪሎ ግራም በሰዓት ማጣራት የሚችል ማሽን ቤዝነች የኢንጂነሪንግን እውቀት በመጠቀም ለተጠቃሚዎች ለማድረስ ከኢትዮጵያ የአእምሮ ጥበቃ ጽህፈት ቤት በማስመዝገብ በሱ ስራ ነበረ ስራውን የጀመር ነው። በመቀጠል እንግዲህ የዚህ የቆጮ ፕሮሰስ የማድረግ የማጣራት እና ለገበያ የማቅረብ ሁኔታ ትንሽ ሰፋ ያለ ዲፓርትመንት ማዋቀርን እና በደንብ ማስተዋወቅን የሚጠይቅ ነገር በመሆኑ እሱ ላይ እየሰራን እያለን ኮቪድ ተከሰተ። በመሀል ኮቪድ ከመከሰቱ በፊት እንደ አጋጣሚ በሁለት ሺህ አስራ ዘጠኝ ያንግ ዋተር ሶሉሽን የሚባል ብራሰልስ ስለሚገኝ የኢስት አፍሪካ ኤዲሽን እሱ ላይ ተሳትፈን ነበር እና ልክ ያንን ተሳትፌ ከምስራቅ አፍሪካ አስር ፌሎዎች ናቸው። ዩጋንዳ ላይ ኢንቴንሲቭ የሆነ ትሬኒንግ ሲዋስ የሚባል ምስራቅ ሚድልስት ላይ የሚገኝ ድርጅት ነው ቴክኒካል ፓርትነሩ። ከነሱ ጋር በመሆን ትሬኒንጉን ወስደን እንደተመለስን ኮቪድ ተከሰተ። በኮቪድ ሲከሰት እንግዲህ ይሄ የቤተሰብ ግብርና የሚለው ሀሳብ ከቪላይት ቁጭ ብለን ከጀመርነው ኢኒሽቲቭ ጋር አብሮ መሄድ ስለነበረ እና በደንብ እየዳበረ የመጣ ሀሳብ ስለነበረ የጂኦግራፊ ሳይንስ ነው፣ ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ሆል ኢትዮጵያን ሊያካለል የሚችል ፕሮጀክት እንደሆነ ሰለም ስናምን ወደዚህ ስራ ገባን ማለት ነው። ማህበራዊ መገናኛዎችን በመጠቀም ግብርናን የሚመለከቱ ጉዳዮችን ታነሳሳላችሁ። ስለምን ስለምን ጉዳዮች ምክር ሰጣችኋል? ስለ የትኞቹ ዘመናዊ አሰራሮችስ ለተከታዮቻችሁ እውቀት ለማካፈል ሞክራችኋል? የሚለው ለናሙና ያክል የተወሰኑትን ብትነግረን። በዋናነት እንደምናደርገው ይሄ ኢንተግሬትድ ሶሊድ ዌስት ማኔጅመንት የሚባሉ ወይም ወተር ሃይጅን ሳኒቴሽን የሚባሉ ዋሽ ኢንተርቬንሽኖችንም ጭምር ነው የምንሰራው። እዚህ ላይ ምርጥ ምርጥ ተሞክሮች አፍሪካ ውስጥ የነበሩትን ለምሳሌ አፍሪካ ኪወርድ ጋርደኒንግ በርካታ የአፍሪካ ሀገራት ውስጥ ተሰርቶ ጥሩ ውጤት ያመጣ ቴክኖሎጂ በመሆኑ እሱንም እኛ እናስተዋውቃለን። ሬዝ ቤድ ጋርደን እና ስኩዌር ፉት ጋርደኒንግ የሚባሉ አሁን በአሜሪካን በአውሮፓ እና እንዲሁም በካናዳ በደንብ እየተጠቀሙ ያሉ ቴክኖሎጂ ነው። በነገራችን ላይ ከዚህ በፊት በምናመርተው ሳይሆን በትንሽ ቦታ በርካታ ውጤት በማምጣት ከግቢ ውስጥ የምናወጣውን ውሃ ቆሻሻ በመጠቀም ኮምፖስት በማድረግ ውጤታማ የሆነ ስራ መስራት እሱም ብቻ ስራውን ብቻ መስራትም ሳይሆን ያን ደግሞ ወስዶ ለተጠቃሚ መሸጥ የሚለውንም ሀሳብ ጭምር ነው ምክንያቱም እኛ ባጠነነው ጥናት እና በዚህ ሆሳና አካባቢ እና አንዳንድ ከተማዎችን ዞር ዞር ብለን ገበያዎችን ለማየት ስንሞክር ዋነኞቹ የዚህ ጉዳይ ሆኖ የምናገኛቸው ሴቶች ናቸው። እንግዲህ እነዚህ ሴቶች እነሱ ጫንጋ ላይ ነው ሁሉ ነገር የወረደው። ወስዱ አትክልትን መሸጥ፣ አትክልትን ለገበያ ማቅረብ በርካታ ቦታዎች ላይ የተለመደ አይደለም። ጥሩ ተሞክሮች ከተማ አካባቢ ይታያሉ። አዲስ አበባ አካባቢ፣ አዋሳ እና ትልልቅ ከተሞች ላይ ጥሩ ጥሩ ነገሮች እናያለን። ነገር ግን ይሄ ስራ በደንብ ተስፋፍቶ ግቢ ውስጥ ሰው ያመረተው ምርት ወደ ገበያ ማቅረብ የሚችልበት መንገድ ባሉ ቼን ላይም መስራት እንዳለብን ስለሚሰማን ነው። እንግዲህ የቤተሰብ ግብርና ሆልስቲክ የሆነ አፕሮች ነው። ኢንቴግሬትድ ሶሊድስ ማኔጅመንት የሚባለው፣ ከኢንቴግሬትድ ሶሊድስ ማኔጅመንት ትልቁ ቦታ የሚይዘው ከቤት ውስጥ የወጣውን ቆሻሻ ኮምፖስት ማድረግ ውሃውን ማለት ያለንን ሀብት በመጠቀም ቆሻሻ ውሃንም ለኮምፖስቱ በመጠቀም አትክልት ማምረት ያንን አትክልት ገበያ ላይ መሸጥ ኢኮኖሚውንም ውስጥ ያደርጋል ማለት ነው። ስለዚህ ክላይሜት ላይ ያለውንም ችግር እየፈታን ሰዎች ምግብ እየተመገቡ እንዲሁም ገንዘብ እያገኙ ጤንነታቸውን እየጠበቁ የሚኖሩበትን መንገድ አንድ ላይ አድርጎ የያዘ ሀሳብ ነው። በተለይ ወጣቶችን በግብርና ዘርፍ እንዲነቃቁ የተለያዩ መላዎችን እንዲያውቁ በማድረግ ረገድ ይሄ የማህበራዊ መገናኛ አውታር ያለው ፋይዳ ያለው ጠቀሜታ ምንድን ነው ብለህ ታስባለህ? የማህበራዊ ሚዲያ ጠቀሜታ በጣም በርካታ ነው። ለምሳሌ ያህል አሁን አንተና እኔ እንድንተዋወቅ ወይም ይህን ኢንተርቪው እንድሰጥ ምክንያት የሆነው ይሄው ማህበራዊ ሚዲያ ነው። በእርግጥ ለረዥም ጊዜ አልጠቀምም ነበረ። ቅድም እንደነገርኩ የአንጎተር ሶሊሽን አስር ፌሎሽን ከምስራቅ አፍሪካ ኢትዮጵያን ወፍ የሚነበር ሄድኩትና አስራችንም እንገናኝበት አንድ ግሩፕ ክሬ ሲደረግ ትንሽዬ ግሩፕ ነች፣ የምንገናኝበት የምናወራበት ሀሳብ ፕሮጀክታችንን የምናዳበርበት አንድ ግሩፕ ክሬ ሲደረግ ነው ለመጀመሪያ ጊዜ ፌስቡክ የከፈትኩት እኔ ከዩኒቨርሲቲ ከረዥም ጊዜ ቆይታ በኋላ ማለት ነው። ሁለት ሺህ አራት ላይ ነበረ ፌስቡኬን ያጠፋሁት። ከዛ በኋላ ልጠቀመው ምክንያቱም ጊዜን እንዲወስድብኝ አልፈልግም ነበረ እና ለምን ምድም እንዲሆን ስላልፈለኩ ልክ ነገሮቼ ሀሳቦቼ በመስመር ሲይዙልኝ የማህበራዊ ሚዲያን ለመጠቀም ቻልኩ። ያን ባደረግኩ ሰዓት እንግዲህ አቅሙን አየው ታኔ ለመስጠት የሚከብዱ ከአቅም በላይ የሆኑ ነገሮች እንዳሉ እና የዛ ዘርፍ ባለሙያ አለመሆኑም ስለምንረዳ አንድ ነገር ላይ ብቻ ራሴን ለማሳደግ እጥራለሁ ያ ሶሻል ሚዲያ ወይም ማህበራዊ ሚዲያ የሚባሉ ሚዲያዎች የበርካታ ሰዎች ህይወት እንዲቀየር አቅም እንደሆነ አሁን ተረድቻለሁ። አሁን ራሱ ከአንተ ጋር ያለው አብዛኞቹ ከአዲስ አበባ፣ ከጎንደር፣ ከባህርዳር፣ ከአዋሳ፣ ከውሳና ስለ ዘር ስላለባቸው ችግር በስልክም ምንም እያገኙ የሚያወሩበት አጋጣሚ አለ። ሀሳቦችን እናቀ ያለውን ነገር ለማካፈል ሀገራችን ለመቀየር ወጣቱ ተነቃቅቶ ምግብ አምርተን ከድህነት የምንወጣበት መንገድ ላይ ለመስራት ትልቅ ሚዲያ ይወታል ትልቅ ትልቅ ፋይዳ አለው። እንግዲህ ዛሬ ዓለም ነህ እኔ እናንተ በምንነጋገርበት አፍታ የዓለም መሪዎች ዓለምን እያስጨነቀ ስለሚገኘው የአየር ንብረት ለውጥና ተያያዥ ጉዳዮች እየመከሩ ይገኛሉ። በግብጽ ማለት ነው። አንተ ደግሞ ከግብርና ጎን ለጎን የአካባቢ ሁኔታ ጥበቃ ላይም ትሰራለህ። ወጣቶች በዚህ ቀን እንዲያስቡት ከአካባቢ ጥበቃ ጋር የተገናኘ ሀሳብ ስጥ ብትባል አጽንኦት ልሰጠው የምትችለው ጉዳይ ምንድን ይሆናል? እኔ እዚህ ላይ አንድ ነገር ነው ማለት ምፈልገው ምናልባት ይሄ የዓለም የአካባቢ ለውጥ ሁኔታ አንዳንዴ የሌሎች ሰዎች አድርገን የምናስብበት ሁኔታ ይኖራል። አንድ አለም ነው ያለን፣ እኛ በርስ የተገናኘን ሰዎች ነን። እኔ አንድ ምክር ወይም አንድ ነገር በልብት ላይ ሙዝን የመሰለ ጣፋጭ አትክልቶችን የመሰሉ ደስ የሚሉ ነገሮችን ለሰጠች ምድር የእኛ ምላሽ ምንድን ነው? እኔ እንደ ራሴ ወይም እንደ ግለሰብ ለዚች ምድር ሸክም ነኝ ወይስ አይደለው? ይሄ እያንዳንዱ ሰው መጠየቅ ያለበት ጥያቄ ነው። መሪው እንደ መሪ ፖሊሲ ሜከሮች እንደ ፖሊሲ ሜከሮች፣ ሳይንቲስቶች እንደ ሳይንቲስቶች ማድረግ የምንችለው ነገር አለ። የሚበላ ልጅ የትም ባይቀር ግዴታን እየተወጣ ነው። ፕላስቲክ የሚያመርት የፕላስቲክ ፋብሪካ ባለቤት እንደ እኔ እኮ ምጥለው ፕላስቲክ ሪሳይክል መደረግ አለበት ብሎ ካሰበ እየተወጣ ነው። መንግስትም የመንግስት አካል ላይ መሪ ሆኖ የሚሰራ ሰው ሀሳቦች ሲመጡ ወደ ፖሊሲ አውርዶ ደግሞ ህዝብን ወይም አገርን ወይም ችልምድር የማያጠፋ ነገር ሲያደርግ፣ ያም ግለሰብ የራሱ ተወጣ ማለት ነው። እንደ ማጠቃለያ እኔ ለአገሬ ሸክም ነኝ ወይስ በረከት ነኝ? ይህ ምን ጥያቄ ሁሉ ሰው ከጠየቀ ለአካባቢው አንድ ምላሽ መሰት የሚችልበት መንገድ አለ ብዬ አስባለሁ። እጅግ በጣም አመሰግናለሁ። አለም ነተሻለ የቤተሰብ ግብርና ስለተሰኘው መርሃ ግብር በአጠቃላይ ደግሞ ማህበራዊ መገናኛዎችን በመጠቀም ስለ ግብርና፣ ስለ አካባቢ ጥበቃ የምትሰጣቸውን ሀሳቦች በተመለከተ ስላካፈልከን ነገር ሁሉ በእጅጉ አመሰግናለሁ። መልካም እድል እንዲገጥምም ምንም እመኝልሃለሁ። እኔም አመሰግናለሁ፣ እግዚአብሔር ይስጥልህ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርብ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። የኢትዮጵያ ፕሬዚደንት ክብርት ሳህለወርቅ ዘውዴ ጽሕፈት ቤት ከአጋሮቹ ጋር በመሆን ከሁለት ዓመት በፊት ሴት የዩኒቨርሲቲ ተማሪዎችን ለማብቃት ስኬት ታማም ለማድረግ ከበቁ ሴት አመራሮች ጋር ለማጣመር የምክክር ወይንም የሜንተርሺፕ መርሃ ግብር ማስጀመሩን አስታውቆ ነበረ። ኤደን ገረመው ከዚህ መርሃ ግብር ተጠቃሚዎችና አሰልጣኞች ጋር አጠር ያለ ቆይታ አድርጋለች። በመቀጠል ይሰማል። እንደ ኤሮፓውያን አቆጣጠር በታሳስ 2020 የኢትዮጵያ ፕሬዝዳንት ክብርት ሳህለወርቅ ዘውዴ ቢሮ ከሴቶችና ማህበራዊ ሚኒስቴር ጋር በጋራ በመሆን ሴት የከፍተኛ ትምህርት ተማሪዎች የተሻለ የእውቀትና የመሪነት ልቀትን እንዲያዳብሩ በሙያቸው ከላቁና ከበቁ ሴቶች ጋር በማጣመር የሜንተርሺፕ ወይም ደግሞ ተከታታይ የሆነ የምክክር አገልግሎት እንዲኖራቸው የሚያደርግ መርሃ ግብር መጀመሩን ይፋ አደረገ። ይህን የማማከር ሂደትም የፕሬዝዳንቷ ጽህፈት ቤት ካለም አቀፉ የትምህርት ተቋም ከኢንተርናሽናል ኢንስቲትዩት ኦፍ ኤጁኬሽን ጋር በመሆን ስልጠናውን እያስኬደ ይገኛል። ባለፉት ሁለት ዓመታትም አምስት መቶ ለሚደርሱ የከፍተኛ ትምህርት ተቋማት ሴት ተማሪዎች አስፈላጊው ድጋፍ ተደርጎላቸዋል። የዓለም አቀፉ የትምህርት ተቋም ከሰሃራ በታች የኢትዮጵያ ዳይሬክተር ወይዘሮ ኢትዮጵያ ጥላሁን ስለዚህ መርሃ ግብር እንዲህ ያስረዳሉ። ፕሬዚዳንሻል ሜንተርሽፕ ፕሮግራም ነው የሚባለው። ፕሮግራሙ በክብርት ፕሬዝዳንት ኢኒሺየት የተደረገና ጌትስ ፋውንዴሽን ሰፖርት እያደረገው የሚገኝ ፕሮግራም ነው። የገንዘብ ድጋፉን በጌትስ ፋውንዴሽን ነው እየተደገፈ ያለው። ከሚኒስትሪ ኦፍ ሳይንስ ን ቴክኖሎጂ በፊት ከነበረው ጋር አሁን ሚኒስትሪ ኦፍ ኤዱኬሽን የጀንደር ዳይሬክተሬት ጋር እና ከአምስት ዩኒቨርሲቲዎች ጋር የሚሰራ ፕሮግራም ነው። ያው ኢኒሺዬሽኑ በፕሬዚዳንት ሳህለ ወርቅ ነው የተጀመረው እና አምስቱን አምስቱ ዩኒቨርሲቲዎች ሀያ አምስት ዩኒቨርሲቲዎች አፕላይ ካደረጉ በኋላ ተመርጠው ነው ሪክሩት ተደርገው ነው የሪክሩትመንት ክራይቴሪያ ተቀምጦላቸው ያሸነፉት አምስት ዩኒቨርሲቲዎች ናቸው እዚህ ፕሮግራም ላይ ኢንቮልቭ ያደረጉት አንድ ሺ አምስት መቶ ሴት ተማሪዎችን የመጨረሻ ሁለት ዓመት የቀራቸውን ሴት ተማሪዎች ወደ ስራ ዓለም ሲቀላቀሉ ጥሩ ሊደር እንዲሆኑ ወይም ደግሞ ጥሩ መሪ እንዲሆኑ ጥሩ ሰራተኛ እንዲሆኑ የስራ ዓለም ላይ ያለው ነገር ምን ይመስላል። ምክንያቱም ከትምህርት ዓለም የተለየ ነው እና የትምህርት ዓለሙ ላይ ከቆዩ በኋላ ወደዛ ሲቀላቀሉ ያሉ ተግዳሮቶች ወይም ችግሮች ምንድናቸው? ኦፖርቹኒቲዎች ወይም ጥሩ የሚገኙ ነገሮች አሉ ወይ? እንዴት ነው መስራት ያለባቸው የሚለውን እንዲያሳዩቸው ከሜንተሮች ጋር ነው አታች የሚደረጉት። ይህ የምክክርና የስልጠና ሂደት የተሳካ እንዲሆን ሜንተር ተብለው የተመረጡ የበቁ አማካሪ ሴቶችም ስልጠና እንደሚያገኙ ወይዘሮ ኢትዮጵያ ይናገራሉ። ልጆቹ የራሳቸውን ውሳኔ ሊወስኑ የሚችሉበትን አማላካች የሆኑ ነገሮችን መስጠት የሚቻለው የሚለው ነገር ትሬኒንግ ላይ በጣም ጎልቶ እንዲወጣ እናደርጋለን። ምክንያቱም አድቫይዝ መስጠት ስጀምሪ ልጆቹ ራሳቸውን መዝጋት፣ ራሳቸውን ማሸሽ ይፈልጋሉ። ምክንያቱም ተደጋግሞ ተደጋግሞ ተደጋግሞ አድቫይስ ሲሰጣቸው የቆዩ ልጆች ናቸው። በቤተሰባቸውም፣ በሌሎቹም፣ በአስተማሪዎቻቸውም እና ከዛ በተለየ በኩ እንዲቀርቧቸው እንደ ትልቅ እህት እንደ ትልቅ አክስት ሊሆን ይችላል እንደ እናትም ሆኖ ግን ከአድቫይስ በዘለለ ልጆቹ ሊወስዱ የሚችሉትን ነገር እንዲወስዱ አድርጎ አመቻችተው የመስጠትን ፋሲሊቴሽን ነው የምንሰጣቸው። በዚህ ሂደት ውስጥ ወጣት ሴት ተማሪዎችን በማብቃት ላይ የሚሳተፉት ወይዘሮ ትዕግስት ጋዜጠኛ የነበሩ ሲሆን በአሁን ሰዓት ደግሞ በፕላን ኢንተርናሽናል ተቋም ውስጥ ባልደረባ ናቸው። ወይዘሮ ትግስት ያለፈውን አንድ ዓመት ተኩል የሚሆን ጊዜ አምስት ሴት ዩኒቨርሲቲ ተማሪዎችን በማሰልጠን በማማከር እያገለገሉ ይገኛሉ። አሁን ላይ ልጆቼ ወይም ደግሞ ታናሸቶቼ ናቸው ሲሉ በተደጋጋሚ የሚያነሷቸው ወጣቶች ጋር ሲተዋወቁ ስላስተዋላቸው ተግዳሮቶች እንዲያስረዳሉ ጉዳይ ነበረ። ትልቁ አጀንዳ ለሁሉም እንግዳና አዲስ ከመሆኑ አንጻር ትምህርት የኮቪድን ሁኔታ አይቶ በዛ መልኩ ነው እየተቃኘው ነው። አንዳንድ ፕሮግራሞቻቸው በዩኒቨርሲቲ አሰጣጥ ደረጃ ላይ ሳንዱች ሆነው ተጨምቀው ይመጣሉ። የአንድ ዓመትን በአራት ወር የመጨረስ የአይነት ነገሮች በጣም ፈትነዋቸው ነበረ። በተለይ እኔ አሰለጥናቸው፣ ረዳቸው፣ አግዛቸው የነበሩ ሴት ተማሪዎች በዚህ በጣም ተፈትነው ብዙ ውጤታቸውም እንደሚፈልጉት ያልሆነላቸው አንዳንድም እዛ ውስጥ የምናየው ይሄ የስሜት መውረድ የስሜት መላሸቅ አይነት ነገሮች በጣም አይችል ነበር እና እሱን ማከም ይጠይቃል። እዚሁ ላይ ደግሞ ከቤተሰብ ተነጥለው መምጣታቸውን ከግምት ውስጥ ማስገባት ያስፈልጋል ና አጋዥ የሌለው ነገር አንድ ክፍል ውስጥ ታጭቀው ይህንን ነገር መልመድ ትልቅ ፈተና ሆኖባቸው ነበረ። መቼም የሀገሪቱ የትምህርት አሰጣጥ ላይ ምንም አይነት ነገር ማለት ባንችልም፣ እኛ ግን በተጓዳኝ ማገዝ ነበረብን እና ያንን ፈተና እንዲያልፉ የሚፈልጉት እነሱ የሚፈልጓቸው የትምህርት አይነቶች ከሚወስዷቸው ኮርሶች ተነስቼ የተለያዩ ሰዎችን አዘጋጅላቸው ነበረ። በሀገር ውስጥ በውጭ ያሉ እንዲያገኟቸው በተለያዩ አይነት ፕላትፎርም፣ በተለይ ቨርቹዋል የሆነ ኦንላይን የሆነውን ሲስተም መጠቀም ስለሚችሉ በእሱ መልኩ ውይይቶችን አደርግላቸው ነበር። ለትምህርታቸው ብቻ አይደለም፣ ለስነ ልቦናቸውም ጭምር። ወይዘሮ ትዕግስት ከዚህ በተጨማሪም ወጣቶቹ በራስ የመተማመን ችግርም ነበረባቸው ይላሉ። ከዛ ውጭ ግን ከቤተሰብ ጋር የሚያያዙ እና በተለይ ለራሳቸው የሚሰጡት ግምት ትልቅ ፈተና ውስጥ ከርቷቸው ነበረ። እዚህ ቦታ ላይ እንደርሳለን ብለው የሚያስቡት ነገር ካሉት ኮቪድ ብቻም ሳይሆን ሌላ ተጨማሪ ችግሮች ጋር ሲተያይ በብዙ ነገር የሚጠብቁትን ነገር ሊያገኘዋቸዋል። በሱ የሚመጡ የስሜት መዋዠቅ ነገሮች በጣም ፈተና ነበሩ። እነሱም በየግል ለምሳሌ የዚህ ስልጠና መርሃ ግብር አንዱ ያስቀመጡት መመሪያ እኛ እንደ አሰልጣኝ ትምህርት ቤታቸው ሄደን ነው ያንን ስልጠና መስጠት ያለብን። ከትምህርት ቤት ማስወጣት አይቻልም። አንዳንዴ ከትምህርት ቤት ማስወጣት የሚያስገድዱ ሁኔታዎች ላይ ሲሆኑ በግል ያስፈቅጀ ያንን አረግ ነበረ። በግል ይዣቸው ወጣ ነበረ አንዳንድ ቦታዎች ይዣቸው ይሄድ ነበረ። ይህም ከፍቃድ ጋር በተያያዘ ነው። ከነዚህ ችግሮች እንዲወጡ የምንጠቀምባቸው መንገዶች ናቸው። ትላልቅ የሆኑ ሀገሪቱ ላይ የሚዘጋጁ ኮንፈረንሶች ሊሆን ይችላሉ፣ ስብሰባዎች ሊሆን ይችላሉ። በተለይ ከነሱ ትምህርት ጋር የተያዙ ሲሆን ኃላፊነት ወስደው እንዲሰሩ፣ እንዲያዩ፣ እንዲሰበሰቡ አልፎ ተርፎ አዳዲስ ሰዎችን የሚገናኙበት መድረኮች እንዲሆኑ በማድረግ ከነዚ አይነት ስሜት የሚወጡበትን ነገር የማድረግ እድሉ ነበረኝ አንዳንዴ በግሌ መጽሐፍ በገዛ ውስጥ ከመስጠት ድረስ የሚፈልጉትን ነገር ከመጠየቅ አንጻር ስለዚህ እነዚህ ነገሮች እውቀታቸው ሰፋ እንዲል አግዟቸዋል። ከዛ ውጭ እንዳልኩት ትልቁ ነገር ትላልቅ ኔትወርኮች አሉ ወጣቶችን አሳታፊ የሚያደርጉ እዛ ውስጥ በአባልነት እንዲመዘገቡ እና በተለይ ቅዳሜና እሁድ ላይ ባላቸው የረፍት ጊዜ እነዚህ ኔትወርኮች ተጠቅመው ራሳቸውን ትምህርት ላይ ብቻም ሳይሆን በሌላውም እውቀታቸው ማዳበር የሚችሉበትን ነገር በደንብ አሰናዳላቸው ነበር አንዱ የራሴ የስልጠና ስልቴ ከመሆኑ አንፃር ይህን ነገር በደንብ መስሉ ላይ ተግብሬ ነበር። በዚህ ውጤታማ ሆኗል ወይዘሮ ትዕግስት በግላቸው የሚያውቋቸውን ሰዎችና የትስስር መንገዶችን በመጠቀም ወጣቶቹ የተለያዩ ክህሎቶችን እንዲያዳብሩ ያገዙ ሲሆን ከነዚህም አንዱ በዩናይትድ ስቴትስ በሜሪላንድ ግዛት ከሚገኘው ከታርጌት ቴክኖሎጂ ተቋም ጋር በመሆን የቴክኖሎጂ ትምህርትን እንዲያገኙ ማድረግ ነው ወይዘሮ ነጻነት በጋለ በታርጌት ቴክኖሎጂ ተቋም ውስጥ የቴክኖሎጂ ተንታኝና አሰልጣኝ ሲሆኑ በዚህ መርሃ ግብር ተሳታፊ የሆኑ ወጣቶችን ኢ መደበኛ በሆነ መልኩ በነጻ በቴክኖሎጂ ስልጠና ሰጡ ቆይተዋል። ከዚህ ከሜንተሪንግ መርሃ ግብሩ ጋራ የቀጥታ ግንኙነት ባይኖረኝም ሜንተሮቹ በሚያስፈልገው ተማሪዎቹ ላይ በሚያዩት ክፍተት እና የሚያስፈልጋቸው ድጋፍ የተሻለ አማራጮችን ሲፈልጉ ወደ ታርጌት ቴክኖሎጂ ወይም ደግሞ ወደኛ የስልጠና ማዕከል መጥተው ተማሪዎቹ ለሚያስፈልጋቸው ድጋፍ ተጨማሪ ነገሮችን እኛ እናደርጋለን። የቀጥታ ባይሆን በተዘዋዋሪ ግን ተማሪዎቹን እኛ እያገኘን ድጋፍ እንሰጣቸዋለን። በፕሬዚደንቷ ባለው ነገር ብቻ ሳይሆን ወይም በሚሰራው ብቻ ሳይሆን ቀደም ባለው ተያዞችም በዩኒቨርሲቲዎች ውስጥ በተለያዩ ኢትዮጵያ ውስጥ በሚገኙ ከፍተኛ ትምህርት ተቋማት ውስጥ እንሰጣለን። ይህን ድጋፍ በነፃ ነው፣ ይህን ድጋፍ ስናደርግ። አሁን ግን በተለየ ደግሞ ሴቶች ላይ እና ተማሪዎች ላይ ወጣት ተማሪዎች ላይ ያተኮረ ፕሮግራም ስለሆነ ይህንንም ሞር ደግሞ እዛ ላይ ለመስራት ፍላጎት አደረብን። ተጨማሪ ከትምህርቱ የነፃ የስኮላርሽፕ ተጨማሪ ለልጆች የሚያስፈልጋቸውን ተጨማሪ ነገር ለማድረግ እያደረግን ነው። እስካሁን በርካታ ተማሪዎችን ተቀብለናል። በመጪ አዲስ ዓመት፣ በዚህ የ2015 ዓመትም ተጨማሪ ተማሪዎችን ለመቀበል ዝግጅት ላይ ነን። ግን ከዚህ ቀደምም የተመረቁም ተማሪዎች አሉን፣ ከዩኒቨርሲቲውም ትጨርሰው የወጡ አሁን ላይም እየተማሩ ያሉ ተማሪዎች አሉ። በቁጥር እስከ አስራ አምስት ተማሪዎች ሴቶች ብቻ የሆኑ ተቀብለን እያሰለጠን። ወይዘሮ ነጻነት ምንም እንኳን ተማሪዎቹ በቂ የሚባል ማገዣ ባይኖራቸውም አቀባበላቸው ግን አስደሳች ነው ይላሉ። ተማሪዎቹ በቅርቡ ተመርቀው በቶሎ ወደ ስራ ለመግባታቸውንም እንደ ትልቅ ስኬት ያነሱታል። በዚህ አሁን ሐምሌና ነሀሴ ላይ ከተመረቁ ተማሪዎች እኛ ጋም ከነበሩ ተማሪዎች ውስጥ ወደ ስራ የገቡ አሉና። ይሄ እንደውም በዚህ በቅርብ ጊዜ የሰማት ላስቲክ የሰማት ጥሩ ድምፅ ነው እና ወደ ስራ በቀላሉ ለመሄድ አስችሏቸዋል። ተጨማሪ ከወሰዱት የዩኒቨርሲቲ ትምህርት ተጨማሪ ጎን ለጎን እንደዚህ አይነት አጫጭር ኮርሶችን እኛ ምንሰጣቸው አይነት እያገኙ ሲሄዱ ወደ ስራም የሚሄድ ነገሩም አቅልሎላቸዋል እና ይሄ በጣም ውጤታማ ነገር ነው እና ደስተኛ ያደረገን ይሄ ነው አንዱ። በዚህ እድል ተጠቃሚ ከሆኑት ወጣቶች መካከል ጽዮን መነሻ አንዷ ናት። ጽዮን በቅርቡ በሜካኒካል ምህንድስና ከወራት በፊት የተመረቀች ሲሆን ስራ ለማግኘት ጊዜ እንዳልፈጀባትና ና ይሄ ስልጠናም ለዚህ እንዳገዛት ትናገራለች። ተነስተን ካሳ ትባላለች። በዚህ አጋጣሚ ማመስገን እፈልጋለሁ። ይህ ፕሮግራም የተጀመረው በተጎዳውበት ጊዜ ነበረ። በደንብ ትምህርቶችም ከብደው ነበረ፣ ሕይወቱም ከብደው ነበረ፣ ብዙ ነገር ተደራርቦ ነበረ እና በዛ ጊዜ ስለሆነ የምታግዛኝ በደንብ ጋይል ሜንቶር ነበረች የደረሰችኝ እና በሊደርሽፑም ኮሚኒኬሽንም እንደዚሁም ፐብሊክ ስፒኪንግችን እንደዚህ አይነት ስኪሎችም ያላቸው ልናዳብራቸው የሚገቡን ምስሎች በደንብ እያለማመዳችን ከሰው ጋርም እያስተዋወቀችን ሮድ ሞዴል የሚሆነ ሰው እንደዚሁም ጻፎች ትሰጠን ነበረ። በጀስ ታደረገናለች በቃ በሁሉም በትምህርታችን ብቻ አይደለም በላይፋችን የገባች ተመራቂዎች ስለነበርንም እሱን ትንሽ አስቸግረውን ነበረ። ለእኛም ወተን ምን እንደምናደርግ ምን እንደምንሰራ እና መንገድ የሚከፍቱት ነገሮችን ውጭ ያለውን ህይወት ምን ይመስላል፣ ከትምህርት በኋላ ምን ይሆናል ምን ያጋጥመናል የሚለውን በደንብ አሳይታን ነበረ። ግቢ ውስጥ ያሉ አክቲቪቲዎችን እኔ ግቢ ውስጥ ባሉ ክለቦች ገብቼ እንደዚህ ሊደር የምሆንባቸው በትምህርት ቤት የተመራቂ ተማሪዎች ክበንትና አባላት ኮሚቴ ውስጥ ገብቼ እንድሳተፍ እኔ የሆነ ቦታ ፖዚሽን ይዤ ሊድ ማደርግበት እራሴንም ልክ ሌሎች ሰዎችም ሊድ ማደርግበትን ቅርደፍሬ እንድገባ በደንብ አበረታታኛለች። ኢትዮጵያ እንደ ሀገር ሴቶችን ወደ ትምህርት ቤት በመላኩ ረገድ ትልቅ ለውጥ ብታመጣም አሁንም ድረስ ግን ከከፍተኛ የትምህርት ተቋማትና እንዲሁም ከሁለተኛ ደረጃ ትምህርታቸውን የሚጨርሱ ሴቶች ከወንድ አቻዎቻቸው በግማሽ ያነሱ መሆናቸውን ጥናቶች ያሳያሉ። ሴቶችን ወደ አመራር ደረጃ ለማድረስ ይህን መሰል የማብቃትና የተምሳሌት መርሃ ግብሮች ሊቀጥሉ እንደሚገባ በዚህ ቃለ መጠየቅ ውስጥ የተሳተፉ ባለሙያዎች ጠቁመዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደንገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስላላችሁ በእጅጉ ደስ ብሎናል። ቢሊዮነሩ ኤለን መስክ ትዊተርን የገዙት አሜሪካ የአጋማሽ ጊዜ ምርጫ ለማድረግ በምትዘጋጅበት ወቅት ነበረ። ታዛቢዎች እንደሚሉት በበየነ መረብ የምርጫውን ታማኒነት በተመለከተ የሚለቀቁ የሐሰት መረጃዎች በገሃዱ ዓለም ችግር ሊፈጥሩ ይችላሉ። በመስክ ቁጥጥር ስር የወደቀው ትዊተር ለዚህ ዝግጁ ነው ወይ ብለውም ይጠይቃሉ። የቪኦኤዋ ቲና ትሬንን ዘገባ እንግዲ ወልዴ በመቀጠል ያሰማናል። የቴክኖሎጂ መስክ ቢሊዮነሩ ኢላን መስክ ትዊተርን የገዙት አሜሪካ የአጋማሽ ጊዜ ምርጫ ለማድረግ በምትዘጋጅበት ወቅት ነበር። ታዛቢዎች እንደሚሉት በበይነ መረብ የምርጫውን ተአማኒነት በተመለከተ የሚለቀቅ የሐሰት መረጃ በገሃዱ ዓለም ችግር ሊፈጥር ይችላል። በመስክ ቁጥጥር ስር የወደቀው ትዊተር ለዚህ ዝግጁ ነው? ትጠይቃለች። የቪኦኤዋ ቲና ትሪን አዲሱ የትዊተር ባለቤት ኢላን መስክ 114 ሚሊዮን ለሚሆኑ የትዊተር ተከታዮቻቸው በዛሬው ምርጫ ለሪፐብሊካን እጩዎች ድምፃቸውን እንዲሰጡ መክረዋል። መስክ እንደ አይነቱን ምክር ከዚህ በፊትም የትዊተር ተጠቃሚ ብቻ በነበሩ ጊዜም ሰጥተዋል። አሁን ግን የድርጅቱ አለቃ ስለሆኑ ወሳኝ ጥያቄ ከፊታቸው አለ። ትዊተር የታማኝ የምርጫ መረጃ ምንጭ ይሆናል ወይንስ የሐሰት መረጃ ምንጭ እንዲሆን ይፈቀድለታል? የቀድሞ የፌስቡክ የህዝብ ፖሊሲ ኃላፊ የነበሩት ኬቲ ሀርባት እንደሚሉት ኢሎን መስክ ግማሽ የሚሆነውን የሰው ኃይል ባለፈው ሳምንት ከስራ በማባረራቸው ትዊተር ምርጫን በተመለከተ የሚለጠፉ ወሬዎችን መቆጣጠር ሊከብደው ይችላል። በትዊተር ላይ የሚለጠፉ ነገሮችን ሰዎች የሚያምኑ ከሆነ ያሳስበኛል፣ ምክንያቱም የተለጠፈውን የሚያስወግዱ በቂ የሰው ኃይል የላቸውም። ትዊተር ለረጅም ጊዜ ከታማኝ የዜና ምንጭ ወቅታዊ መረጃ የሚገኝበት መድረክ ነው። በተቃራኒው ደግሞ ሐሰተኛና ስም የለሽ አካውንቶች በቅጥፈትና በጥላቻ ንግግር ሞልተውታል። ማይክል ኤዲሰን ከሳውዘርን ፖቨርቲ ሎው ሴንተር፣ አሁን ችግሩ መድረኩ ቀድሞውንም በመጥፎ ወሬዎች የተሞላ ነው። አክራሪዎች አክራሪዎች የሚታመኑ ከሆነ ችግሩ ይባባሳል። ኤላን መስክ ትዊተርን ከተረከቡ በኋላ ወፊቱ ነፃ ወጣች ብለው ትዊት አድርገዋል። ይህም የኩባንያው ምልክት የሆነችውን ወፍ ለማመልከትና በኩባንያው ላይ ሲደርሱ የነበሩ ነቀፌታዎች ማለትም እንደ ነፃ ሀሳብን ይቆጣጠራል፣ የዶናልድ ትራምፕ አካውንትንም እስከ ወዲያኛው መዘጋቱ አገባብ አይደለም የሚሉትን ቀድሞውንም ሲያራምዷቸው የነበሩ ሀሳቦችን ለማመልከት ነው መስክ እንደሚሉት ወደፊት የተለጠፉ ሀሳቦችን የሚቆጣጠረው ካውንስል የተለያዩ ሀሳቦችን በሚያራምዱ ግለሰቦች የሚዋቀርና ልጥፎች የያዙትን ጉዳይ በተመለከተ ከበድ ያሉ ውሳኔዎችን የሚወስን እንዲሁም አካውንቶች መልሰው የሚከፈቱበትን ሁኔታ የሚወስን ይሆናል ብለዋል። አንዳንድ የትዊተር ተጠቃሚዎች ኢላን መስክ ትዊተርን መቆጣጠራቸውን በደስታ ተቀብለዋል። በተቃራኒው ደግሞ ትዊተር ወደፊት የሚከተለው አቅጣጫ ግልጽ ባለመሆኑ አንዳንድ ኩባንያዎች ማስታወቂያቸውን የማስነገሩን ጉዳይ ለጊዜው ያዝ አድርገውታል። መስክ እንደሚሉት ይህ ያልተገባ ጫና ውጤት ነው። እንደ እውነቱ ከሆነ ይህ የመናገር ነፃነትን ባወጀው ፈርስት አሜንድመንት ላይ የተፈጸመ ጥቃት ነው። የማህበራዊ አንቂ ቡድኖች የመናገር ነፃነትን ለማፈን ለትዊተር መኖር ወሳኝ በሆኑት ማስታወቂያ አስነጋሪዎች ላይ ግፊት የሚያደርጉ ከሆነ ይህ ትክክል አይመስለኝም። የሕግ ተንታኝ የሆኑት ፋይዛ ፐተል እንደሚሉት ማህበራዊ ሚዲያ ትርፋማ እንዲሆን ከተፈለገ ሕግና ደንብ ያስፈልገዋል። ኢላን መስክ ትዊተርን የገዛው ዝም ብሎ ሊያባክነው አይደለም። እንደምገምተው ከትዊተር ገንዘብ ማግኘት ይሻል። ይህን ለማድረግ ደግሞ ማስታወቂያ አስነጋሪዎችን መያዝ አለበት። እነርሱን ለመያዝ ደግሞ የሚለጠፉ ጉዳዮችን የሚቆጣጠሩበት ደንቦች ምክንያታዊ መሆንና ተፈጻሚ መሆንም አለባቸው። ደንቦቹም በየደቂቃው የሚቀየሩ መሆን አለባቸው። ጣቢያው የአሜሪካ ድምፅ ስትከታተሉት የቆያችሁን ደግሞ ጋቢና ቪኦኤ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ፣ አብረናችሁ አምሽተናል። መልካም ምሽት ይሁንላችሁ።